The Voice of America የአንበጣ መንጋን ለመቆጣጠር አስቸጋሪ ሆኗል ተባለ። በኢትዮጵያ የተከሰተውን የአንበጣ መንጋን ለመከላከል እስካሁን ከ700 ሺህ በላይ ሄክታር መሬት ላይ ርጭት መደረጉን የግብርና ሚኒስቴር አስታወቀ። ይህም ሆኖ ግን የአንበጣ መንጋውን ለመቆጣጠር አስቸጋሪ ሆኗል ተብሏል። የግብርና ሚኒስቴር ሚኒስትር ዴኤታው ዶክተር ማንደፍሮ ንጉሴ የኬሚካል ምርጫ አውሮፕላን እጥረትን እንደ ዋና ችግር አንስተዋል። የመንግስት ተቋማት በውጭ የሚኖሩ ኢትዮጵያውያንን ጨምሮ ሁሉም ዜጋ በሚችለው ሁሉ ርብርብ እንዲያደርግም ጠይቀዋል። አዲስ ቸኮል ስርስራለው በኢትዮጵያ ለአንድ ዓመት በዘለቀው የአንበጣ ወረርሽኝ በደቡብ ኢትዮጵያ እንዲሁም በደቡብና ደቡብ ምስራቅ ኦሮሚያ የነበረውን የአንበጣ መንጋ ማጥፋት ቢቻልም በሀገሪቱ ምስራቃዊ ክፍል ማለትም በምስራቅ አማራ፣ ምስራቅ ኦሮሚያ፣ ደቡብ ትግራይ፣ በአፋር፣ በሶማሌ ክልልና በድሬዳዋ አስተዳደር አሁንም ከፍተኛ ጥፋት እየደረሰ መሆኑን የግብርና ሚኒስትር ዴኤታው ዶክተር ማንደፍሮ ንጉሴ በተለይ ለቪዮ አስታውቀዋል። እስካሁን ድረስ የአንበጣ መንጋውን ለማጥፋት 7000 ሄክታር መሬት ላይ ርጭት መካሄዱን ነው ዶክተር ማንደፍሮ ያስታወቁት ርጭቱን በሰው ኃይል በአውሮፕላንና በተሽከርካሪዎች ሄደ ነው ብለዋል። የመከላከል ስራው እንግዲህ በሰውም በተሽከርካሪ ላይ በተገጠመ ሞተራይዝድ መርጫም በአውሮፕላንም እየተረጨ ነው። እንግዲህ እነዚህ አምስት ክልሎች እና አንድ የከተማ መስተዳደር ድሬዳዋን ጨምሮ እነዚህ ላይ አንድ መቶ ሀያ ሰባት ተሽከርካሪዎች ናቸው የተሰማሩት። በእግረኛ ደረጃም በየክልሉ በየቀኑ የተለያየ ቁጥር ሰው ነው የሚሰማራ በጣም ብዙ ተሽከርካሪ ሊገባ የማይችል ቦታ ላይ በሰው ኃይል ለአውሮፕላንም ለተሽከርካሪም በማያመች ቦታ ላይ እየሰራ ነው ያለ ነው። የአንበጣ መንጋን በመከላከል ረገድ ቁልፍ ሚና የሚጫወቱት አውሮፕላኖችም በውስጥ ደረጃ እየተሳተፉ መሆናቸውን ዶክተር ማንደፉ አስታውቀዋል። አምስት አሉ አውሮፕላን፣ ሁለቱ ቅኝት ይሰራሉ፣ ሶስቱ ደግሞ የሚረጩ ናቸው ግን በተጨማሪ በጣም ያስፈልገናል። ለማግኘት ጥረት እያደረግን ያለነው ኢንተርናሽናል ማርኬት ላይም ብዙ የሉም። በትልቅ አስጊ ነው ወይም ደግሞ አስቸጋሪ ነው ብለን የምንገምተው ርጭት አውሮፕላን ማግኘትን ነው። ግን አስቀድሞ መግዛት አይቻልም ነበር ዶክተር ስጋቱ አስቀድሞ ሲነገር የነበረ ስለነበረ እንደሚያስፈልገን ታውቆ ከዚህ በፊት ከስድስት ወር ወይ ከአመት በፊት ሊገዙ አይችሉም ነበረ። ሀገር ውስጥ ያለውን መተንበይ ይቻላል። ከሌላ ሀገር የሚመጣው ብዙ ፋክተሮች ናቸው ኢንፍሉንስ የሚያደርጉት የነፋስ አቅጣጫ፣ የአየሩ ሁኔታ፣ የእኛ የዝናብ ሁኔታ፣ ያለንበት የመኸር ወቅት እና ብዙ ፋክተሮች ኮንሲደር ስለሚደረጉ እዚህ ደረጃ ይደርሳል የሚል እምነት አልነበረ። ትንባያውን በዚህ መሰረት የከፋ ይሆናል የሚል አልነበረም። ግን ከትንባያው በላይ ሆነ። አሁን ባለው ሁኔታ ረሱን መቆጣጠር እንችል ነበረ። ሁለት አውሮፕላኖች ተቃጠሉብን። እነሱ አሁን ትልቅ ክፍተት ፈጠሩ። ሁለት አውሮፕላኖች ደግሞ ለሰርቪስ ብሎ ሄደው ለጥገና ለጥገና ሄደው ረጅም ጊዜ ወሰዱ። እነዚህ አራት አውሮፕላኖች ናቸው ክፍተት የፈጠሩብን እንጂ በጣም በቁጥጥራችን ስር ነበር። የአንበጣ መንጋ እንቅስቃሴ ከመጀመሩ በፊት ጠዋት ወይም ምሽት ላይ ርጭት ቢካሄድ ይበልጥ ውጤታማ እንደሚሆን ባለሙያዎች ይመክራሉ። በዚህ ረገድ ተቀናጅቶ በመስራትም ሆነ በግብአት አቅርቦት ረገድ ችግር የለም ይላሉ ዶክተር ማንደፍሮ። እስካሁን ባለው ሁኔታ አቅርቦት ላይ ችግር የለብንም። ወደፊት እንግዲህ ችግሩ እየሰፋ ሲሄድ ምን ይመስላል የሚለውን መተንበይም አይቻልም። ትልቁ ነገር አሁን በቅርበት ሆነ ጠዋት ተነስተ ብትረጭ በጣም ውጤታማ ስራ ይሰራል፣ ወጪ ቆጣቢም ነው። ችግሩ እነዚህ አውሮፕላኖች አርፎ የሚነሱበት ረንዌይ ወይም ኤር ስትሪፕ ስለሌለ ችግሩ የተፈጠረበት አካባቢ ከኤርፖርት ነው የሚነሳው። ድሬዳዋ ከኤርፖርት ነው የሚነሳው። ጅጅጋ ከኤርፖርት ነው የሚነሳው። ሰመራ ከኤርፖርት ነው የሚነሳው። ኮምቦቻም እንደዛው እና ከኤርፖርት ስለሚነሱ ርቀቱ ብዙ ተመላልሶ ብዙ እንዳያጠፉ ወይም እንዳይቆጣጠሩ ተጽዕኖ ይፈጥራል። ከዛ ውጪ የበጀትም ሆነ የሌሎች ችግር እስካሁን አልተከሰተም። ተባብሮ በመስራት ሌሎች ሴክተር መስሪያ ቤቶችም ተሽከርካሪ አዋተውልናል። ተቀናጅቶ ወይም አብሮ በመስራት ደረጃ የተፈጠረ ክፍተት የለም እስካሁን። ከክልሎች ጋርስ ትግራይ ክልልን ጨምሮ ማለት ነው። ከክልሎች ጋርም ተቀናጅተን አብረን እየሰራን ነው። የክልል ግብርና ቢሮና ና እዚህ ግብርና ሚኒስቴር ነው አንድ ላይ አብሮ እየሰራ ያለው። ትግራይም ጋር በተለይ ደቡብ ዞን ላይ የነበረው የቅንጅት ስራ ጠንካራ ነበረን። በመሀል እንግዲህ በኮሚኒኬሽን ጋፕ መሰለኝ የተፈጠረ ወረ ከቀበሌዎች እና ከወረዳ ጋር በጣም የጠነከረ ግንኙነት አለን። ከእነሱ ጋር አብረን እየሰራን ነው። ርጭቶችም እየተካሄዱ ነው። ርጭት አይካሄድም ኮኦርዲኔት ስለሌለ። እስከ ዛሬ ዋለ ድረስ አምስት መቶ ሀምሳ ሺህ ሄክታር መሬት በአንበጣ መንጋ መጠቃቱን ይፋ ያደረጉት ዶክተር ማንደፍሮ ግንባር ቀደሞቹ ተጠቂዎች አፋር፣ አማራ እና ኦሮሚያ ክልሎች ናቸው ብለዋል። የሀገሪቱ የኬሚካል መርጫ አውሮፕላን አጠቃቀም አቅም ጥሩ ቢሆን ኖሮ የጉዳት መጠኑን መቀነስ ይቻል እንደነበር ይገልጻሉ። ለመጪዎቹ ሶስት ወራት ችግሩ ቀጣይነት ይኖረዋል የሚሉት ዶክተር ማንደፍሮ በበረራ ወደ ሀገሪቱ የሚገባው የአንበጣ መንጋ እንቁላል ከመጣሉ በፊት ለማጥፋት አውሮፕላንም፣ ሰው አልባ በራሪ ድሮንም ሄሊኮፕተርም በመግዛትና በመከራየት የሚችሉትን ሁሉ እንደሚያደርጉ አስታውቀዋል። በዚህ ሂደት ኢትዮጵያውያንም ብዙ ይጠበቃል ይላሉ። የግብርና ስራ ብቻ አይደለም። የእያንዳንዱን ሰው ቤት ያንኳኳል። ይኸው አሁን ያለንበት ሲትዌሽን እየባሰበት ከሄደ ስለዚህ ሁሉም ሰው ባለበት ቦታ ላይ አስተዋጽኦ ማበርከት አለበት። ለዚህ ወረርሽኝ መከላከል ተማሪዎች ሳይቀሩ ለዚህ ስራ ካምፔን ማድረግ አለባቸው። ሌሎች ሰራተኞች፣ ሁሉም በአቅሙ መርዳት አለበት። ተሽከርካሪ ያለው በተሽከርካሪ ሄዶ እዛ መስራት የሚችል ሰው ሄዶ በመስራት እና የከተማና የገጠር ወይም የግብርናና የሌሎች ሴክተር መስሪያ ቤቶች የምንለው ስራ ሳይሆን በአገር ደረጃ እንደዚህ አይነት ወረርሽኝ ስለተከሰተብን በጋራ መከላከል ያስፈልጋል። አገር ውስጥ ያለ ሰው ብቻ ሳይሆን ከሀገር ውጭ ያሉ ዜጎቻችንም መተጋገዝ ይፈልጋል። ባሉበት ቦታ ላይ ስለ አንበጣው አሳሳቢነት አውቆ በተለያየ መንገድ ሀገራቸውን ቢያግዙ ጥሩ ነው የሚል ሀሳብ አለኝ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።